Foreign Service Institute, M. Basic Course, Unit 30. Basic Sentences for Learning. Avak, one yezibu balal. Aaj. Aaj balal. Bakatama wust beduso chino batal. Bakat malat. አዎ፣ የሰው ቁጥር በርከት ያለ ነው። ማስነፋት። መተንፈስ። እባክ፣ የመኪናችን ጎማ ተንፍሶ ነበርና የት ማስነፋት እንችላለን? እራቅ ማለት። ከዚህ ትንሽ ራቅ ብሎ አንድ ትልቅ ጋራዥ አለ። መንፋት ጓሮ፣ ከቤቱ ጓሮ ደግሞ አንድ የመኪና ጎማ የሚነፋና ትንሽ ነገሮችን የሚያድስ ከዚህ ቤት ጓሮ አለ። መጀመሪያ የምናርፍበት ቦታ ማግኘት ደህና አይመስልህም ጆን? አዎ እውነትሽን ነው አቶ ከበደ። ደህና ምግብና መኝታ ቤት ያለው ሆቴል የት ይገኛል? ከተማ መካከል ወይስ እዚህ ሰፈር ይፈልጋሉ? ብቻ ለዚህ ሰፈር ቢሆን አይከፋም። እባክህ ወንድም፣ የዚህ ቦታ ስም ማን ይባላል? አዋሽ ይባላል። በከተማው ውስጥ ብዙ ሰዎች ይኖሩበታል? አዎ፣ የሰው ቁጥር በርከት ያለ ነው። እባክህ የመኪናችን ጎማ ተንፍሶ ነበርና፣ የት ማስነፋት እንችላለን? ከዚህ ትንሽ ራቅ ብሎ አንድ ትልቅ ጋራዥ አለ። ደግሞ አንድ የመኪና ጎማ የሚነፋና ትንሽ ነገሮችን የሚያድስ ከዚህ ቤት ጓሮ አለ። መጀመሪያ የምናረፍበት ቦታ ማግኘት ደህና አይመስልህም ጆን? አዎ፣ ነትሽን ነው አቶ ከበደ። ደህና ምግብና መኝታ ቤት ያለው ሆቴል የት ይገኛል? ከተማ መካከል ወይስ እዚህ ሰፈር ይፈልጋሉ? ቢቻል እዚህ ሰፈር ቢሆን አይከፋም። እባክህ ወንድም፣ የዚህ ቦታ ስም ማን ይባላል? አሽ ይባላል። በከተማው ውስጥ ብዙ ሰዎች ይኖሩበታል። አዎ የሰው ቁጥር በርከት ያለ ነው። እባክህ የመኪናችን ጎማ ተንፍሶ ነበርና የት ማስነፋት እንችላለን? ከዚህ ትንሽ ራቅ ብሎ አንድ ትልቅ ጋራዥ አለ። ደግሞ አንድ የመኪና ጎማ የሚነፋና ትንንሽ ነገሮችን የሚያድስ ከዚህ ቤት ጓሮ አለ። መጀመሪያ የምናርፍበት ቦታ ማግኘት ደህና አይመስልህም ጆን? እውነትሽን ነው አቶ ከበደ። ደህና ምግብና መኝታ ቤት ያለው ሆቴል የት ይገኛል? እከተማው መካከል ወይስ እዚህ ሰፈር ይፈልጋሉ? ብቻ ለዚህ ሰፈር ቢሆን አይከፋም።